የህዳሴ ግድብ ግንባታ በተያዘለት እቅድ መሰረት እየተካሄደ መሆኑን የውሃ የመስኖና የኤሌክትሪክ ኃይል ሚኒስትሩ አስታውቀዋል። የግድቡ ግንባታ 56 ከመቶ መጠናቀቁንና ሁለቱ ሞተሮች ደግሞ በአንድ ዓመት ጊዜ ውስጥ 750 ሜጋዋት ማመንጨት ሊጀምሩ እንደሚችሉ ሚኒስትሩ ዶክተር ስለሺ በቀለ ለአሜሪካ ድምፅ ገልጸዋል። ዶክተር ስለሺ በቀለን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። በአባይ ወንዝ ላይ የሚካሄደው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመሰረት ድንጋይ የተጣለበት ስድስተኛ ዓመት በተለያዩ ስነ ስርዓቶች እየተከበረ ነው። ከዚህ አንጻር እንደ ስኬት የሚታወሱ የሚጠቀሱ ተግባራት በርካታ መሆናቸውን የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለ ተናግረዋል። ግንባታውን አስመልክቶ ሀሳብ የሚያፈልቀውን የኢትዮጵያ ብሔራዊ የባለሙያዎች ቡድን በሰብሳቢነት የመሩት በዚህ ዓመት መጀመሪያ ደግሞ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሆነው የተሾሙት ዶክተር ስለሺ እንደሚሉት አሁን የተደረሰበት ደረጃ ለዚህ አንዱ ማሳያ ነው። እሳቸው ከጠቀሷቸው ስኬቶች አንዱ ደግሞ የግንባታው ስራ ከግማሽ በላይ መጠናቀቁን ነው። ግንባታው እየተካሄደ ያለው በጥሩ ሁኔታ ነው። ሀምሳ ስድስት ፐርሰንት አካባቢ ነው ያለው ትንሽ ከዚ ያለውም በተያዘለት እቅድ መሰረት ሌት ተቀን ሀያ አራት ሰዓት ሙሉ ያለማቋረጥ እየተሰራ ያለ ነው ይህን በተመለከተ እንግዲህ ቀድሞ የሚመነጭ ሀይል አለ ያ ሀይል ተርባይኖቹ ሁለት ተርባይን እንደተቀመጡ ውሃ መያዝ እንደተጀመረ ማመንጨት ይቻላል በሁለት ተርባይኖች ከዚያም በኋላ ሁለቱ ሞተሮች ማለት ነው ሁለቱ ሞተሮች ማለት ያው ውሃው መጥቶ የሚመታው የብረት አካል ሆነው ይሽከረከርና እሱ ወደ ጀነሬተር ጋር ተያይዞ ኤሌክትሪክ የሚያመነጨው ማለት ነው። እነሱ አሁን በመሰራት ላይ ናቸው እና ከዛም ቦተም አውትሌት ወይንም ውሃውን የምናሳልፍበት ዳይቨርሽን ስኪም የሚባሉ አሉ። እነኚህ ሲዘጉ ውሃው መጠራቀም ይጀምራል። ውሃው ተጠራቅሞ ከተርባይኖቹ ውሃ መቀበያ በላይ በሚሆናበት ጊዜ ማመንጨት በዚህም መሰረት ውሃ መያዝ እንደተጀመረ ሁለቱ ተርባይኖች ወይም ሞተሮች በአጭር ጊዜ ውስጥ 750 ሜጋዋት ኃይል ማመንጨት እንደሚችሉም ሚኒስትሩ ገልጸዋል። በአንድ አመት ጊዜ ውስጥ ይጀምራሉ ብለን እንጠብቃለን። እንግዲህ የውሃ አያያዙ ወሳኝ ነገር ነው። ውሃ መያዝ በፍጥነት ከተሳካልን በዘንድሮ አመት መያዝ ከቻልን ከህዳር፣ ታህሳስ በኋላ ሁሉ መምጣት ይችላል ማለት ነው። ምን ያህል ነው የሚያመነጩት እነዚህ ማመንጨት ሲጀምሩ? ዶክተር ስለሺ ሶስት መቶ ሰባ አምስት የተመነጩት በድምሩ እንግዲህ ሰባት መቶ ሀምሳ ሜጋዋት የመጀመሪያውን ኃይል ሼድ የሚሰጡት ማለት ነው እና ደረጃ በደረጃ ቀሪዎቹ አስራ አራት ተርባይኖች እየተገነቡ ግንባታው እስኪጠናቀቅ ድረስ የማመንጨቱ ስራ አብሮ ይሄዳል ማለት ነው። ሁለቱ ከጀመሩ ቀስ ደረጃ በደረጃ ሌሎቹም እየገቡ ይሄዳሉ ማለት ነው። ግልጽ ለማድረግ ያህል ሁለቱ ይጀምራሉ። ከዛ በኋላ ሌሎች ሁለት ወይ ሶስት ይጨመራሉ። እንደገና እንደዚሁ ደረጃ በደረጃ እየተጨመሩ እያመነጩ ነው የሚሄዱት። አዎ። ሁለቱ ከመነጩ በኋላ ብዙ ችግር የለውም። ሌሎቹ አንድ አይነት የውሃ ልክ ላይ ነው ያሉት እና እንደ ሁኔታው ከዛ በኋላ በተለያየ መጠን እየተጨምሩ ሊሄዱ የሚችሉ ናቸው። የህዳሴው ግድብ ግንባታ ትልቅ ምዕራፍ የከፈተና የተለያዩ አዎንታዊ እንድምታዎች ያሉት መሆኑንም ዶክተር ስለሺ ተናግረዋል። የህዳሴ ግድብ በሀገራችን ትልቅ ምዕራፍ የከፈተ ነው። ሲጀመር በአፍሪካውያን አቅም የማይቻል የሚመስለውን ትልቅ ኢንፍራስትራክቸር በራስ አቅም ለመስራት ስራ መጀመራችን አንድ ራሱን የቻለ ትልቅ እንደምታ ነው። ይህም ከፍተኛውን የሀይል ማመንጫ ጣቢያ ለመገንባት የሚሰራ ስራ በመሆኑ በአፍሪካ በከውሃ በሚሆነ ሀይል ግዙፍ የሆነ ኢንፍራስትራክቸር ነው። ከአውሮፓ ከመጣው ዋነኛ የስራ ተቋራጭ ሳሊኒ በተጨማሪ አገር በቀል ኩባንያዎች መሐንዲሶችና ሌሎች ባለሙያዎችም በግንባታው የተሳተፉ መሆናቸውን ሚኒስትሩ አስታውሰዋል። በዚህ ምክንያት ደግሞ በአቅም ግንባታና በቴክኖሎጂ ሽግግር ረገድ ከፍተኛ ውጤት እየተገኘ መሆኑን ነው የጠቀሱት። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ የመጀመሪያ እቅድ 5200 ሜጋ ዋት እንዲያመነጭ ነበር። አሁን ግን 6000 ሜጋ ዋት እንዲያመነጭ ተደርጎ የተሰራ መሆኑን ዶክተር ስለሺ ተናግረዋል። ከውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ጋር ካደረግኩት ቃለ ምልልስ ሰፋ ያለውን ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።